22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ መጋቢት 29 2013 ዓ ም ዝግጅታችን ጀመረ። ውጤት ላይ ለመድረስ ብቸኛ ተጠቃሚነትና የዛን አስተሳሰብ ይዞ መሄድ ወደ ውጤት ሊያመጣ ስለማይችል አገራቱ በትብብርና ሁሉም አሸናፊ ሊሆን በሚያስችሉ ሀሳቦች ላይ መሰረት በማድረግ ድርድራችንን ማካሄድ እንደሚገባን ግልጽ ተደርጓል። የኢትዮጵያ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ናቸው። ኢትዮጵያ፣ ግብጽና ሱዳን ኮንጎ ኪንሻሳ ላይ ያካሄዱትንና ያለ ስምምነት የተበተነውን የሶ ሶስትዮሽ ድርድር አስመልክቶ ከሰጡት መግለጫ የተወሰደ ነው። ኪንሻሳ ላይ የተከታተለችው ዘጋቢያችን ያደረሰችንን ጨምሮ በእለቱ አብይረስ ይቀርባል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞስ ከ በአርበ በአሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአፍሪካ ህብረት የወቅቱ ሊቀመንበር በሆኑት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዚደንት ፌሊክስ አንቷን ሺሴኬዲ አደራዳሪነት በዋና ከተማይቱ በኪንሻሳ ላይ ከትናንት በስቲያ ተጀምሮ የነበረው የኢትዮጵያ የሱዳንና የግብጽ ድርድር ያለ ስኬት ተበትኗል። ስለ ጉዳዩ ትናንት የተጠየቁት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች ልዩነቶችን የማቻቻለንና የመተባበርን አስፈላጊነት በበቂ ሁኔታ ላጎላው አልችልም ብለዋል። የተጨበጠ ስምምነት ላይ ለመድረስ ወገኖቹ አበርትተው መጣራቸውን እንዲቀጥሉ የመንግስታቱ ድርጅት ጥሪ እንደሚያደርግ ዱያሪች አመልክተው በወቅቱ የአፍሪካ ህብረት ሊቀመንበርነታቸው ወገኖቹን እንደገና ለማገናኘት ፕሬዚደንት ሺሴኬዲ ስላደረጉት ጥረት አድናቆታቸውን ገልጸዋል። የወገኖቹን ጥረቶች ለመደገፍም የመንግስታቱ ድርጅት አሁንም ቢሆን ዝግጁ መሆኑን በድጋሚ እንደሚያረጋግጥ አስታውቀው እኔ ይሄን ልተወው አንተም ይህን ተወው የማለት አካሄድና የትብብርን አስፈላጊነት በድጋሚ አንስተው አሳስበዋል። በኢትዮጵያ በሱዳንና በግብፅ መካከል ኪንሻሳ ላይ የተጀመረው ድርድር ሲቋረጥ በሁሉም ተደራዳሪዎች ዘንድ የንዴትና የብስጭት ስሜት ይታይ እንደነበረ ተገልጿል። በሦስቱም ወገኖች የተንጸባረቀው የመወነጃጀል ስሜት መሆኑንም የሰጧቸው መግለጫዎች ያሳያሉ። በጉዳዩ ዙሪያ ከኪንሻሳና ከአዲስ አበባ የተጠናቀሩ ዘገባዎች በምሽቱ አብይ ርዕስ ይቀርባሉ። በትግራይ ክልል ለሰባት ቀናት ተቋርጦ የነበረው የኤሌክትሪክ አገልግሎት በዛሬው ዕለት በአንዳንድ አካባቢዎች መመለስ ጀምሯል። ሙልጌታ አጽበሃ ተከታዩን አጭር ዘገባ ከመቀሌ አስተላልፏል። ባለፈው ሳምንት ሐሙስ መቀሌ ከተማ ጨምሮ በአብዛኛው የትግራይ አካባቢዎች ተፍቶ የነበረ የኤሌክትሪክ አገልግሎት በዛሬው ዕለት በከተማዋ ጨምሮ አንዳንድ ከተሞች ጀምረዋል። በታይ ቦታ ነው የከተማዋ ነዋሪ ነች። የኤሌክትሪክ አገልግሎት መቋረጥ በተለይ ለሴቶች አስቸጋሪ ነው ትላለች። በዛሬው ዕለት የኤሌክትሪክ አገልግሎት መጀመሩ ችግሩን ለመፍታት አጋዥ ነው። ነገር ግን በተደጋጋሚ ኤሌክትሪክ ካሁን በፊት መመጥፋቱ አሁንም ለቀጣይ ስጋት አለን በማለት ገልጻለች። ጉግል ምስምታት ምድ ብጣዕሚ ይፀገም እዩ ብፀልማት ኮይንካ ትካድ ብጣዕሚ እዩ ይፀገም ለካ እያለችው እንጀራ ለመጋገር ምግብም ለማብሰል እንቸገር ነበር። ጨለማ በሚሆንበት ጊዜ ደግሞ በተለይ ለሴቶች የጸጥታ ችግር አለው። አሁን መምጣቱ ደስ ይላል። ነገር ግን በቀጣይ በተደጋጋሚ እንዲህ የሚፈጠር ከሆነ ከባድ ነው ነው ያለችው። አቶ አብረ ሀድሽ የተባሉ የመቀለ ከተማ ነዋሪ በበኩላቸው ኤሌክትሪክ በሚጠፋበት ጊዜ ተጨማሪ ወጪ ከማውጣት በተጨማሪ ለጸጥታ ችግርን ያጋልጣል ብለዋል። መብራት ጠፋ ነበር፣ ያተፈለገ ወጪ ተደረገ ነበር። የምታድ የእንጨት መግዛት፣ ውሀ ለመግዛት ብዙ ችግር ተደርተናል። አሁንም በቀጣይም ሊተሳይ ይችላል። ስጋት አለኝ። መብራት ቢጠፋ እኮ ብሮ እኮ ይጠፋል ነበር። አንድ ቀን ወይም ደግሞ ግማሽ ቀን ይጠፋል ነበር። አሁን ደግሞ ዘጠኝ ቀን፣ ስድስት ቀን ምንድን ነው ችግር አላውቀውም። ከአፍን አለ ችግር አለው። እጃ ማለት ነው። በጉዳዩ ከኢትዮጵያ ኤሌክትሪክ አገልግሎት ምላሽ ለማግኘት በተደጋጋሚ እያደረግ ነው ጥረት አልተሳካም። የተቋሙ የኮሚኒኬሽን ዳይሬክተር አቶ መጎስ መኮንር ግን ከትናንት በስቲያ ለጣቢያችን በሰጡት አስተያየት የኤሌክትሪክ አገልግሎት በትግራይ ክልል የተቋረጠበት ምክንያት ለማወቅና መፍትሄ ለመስጠት እየሰራ ነው ብለው ነበር። በተደጋጋሚ የኤሌክትሪክ መቋረጥ ፖለቲካዊ ትርጉም አለው ተብሎ የተነሳው ኤሌክትሪክ መቋረጥ ፖለቲካዊ ነው ብለው መናገር ስሜት አይሰጥም። የሚል ምላሽም ሰጥተው ነበር። የኤሌክትሪክ አገልግሎት በሌሎች አካባቢዎች ግን አሁንም ተቋቂ በአሜሪካ ድምጽ ሙልጌታ ጽበፋም ይመቃላል። ሙልጌታን ለዘገባው አመሰግናለሁ። በሌላ ዜና በትግራይ ክልል ያለው ሰብአዊ ሁኔታ አሰቃቂነቱ አሁንም እንደቀጠለ መሆኑን ከባልደረቦቻችን እየሰማነን ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች ተናግረዋል። በሰብአዊ ረድኤት ተደራሽነት ረገድ ትልቅ መሻሻል ቢኖርም በሰሜን ምዕራብ፣ በማዕከላዊ፣ በምስራቃዊና በደቡብ ምስራቃዊ እንዲሁም ደቡባዊ ዞኖች አሁንም ግጭት እንዳለ ሪፖርቶች ደርሰውናል ብለዋል። አንዳንዶቹ የሰብአዊ ረድኤት አጋሮቻችን በክልሉ በደቡባዊና ደቡብ ምስራቃዊ ዞኖች ግጀትና ሳምሬ ከተሞች መግባት እንደቻሉ ገልጸው ሆኖም አብዛኞቹ የከተሞቹ ነዋሪዎች ከቀያቸው ተሰደዋል ማለታቸውን ዱያሪች በዛሬው ዕለታዊ የጋዜጠኞች መግለጫቸው አመልክተዋል። ከአላማጣ ወደ መቀሌ ወደ አዲግራትና ሽሬ የሚወስደው መንገድ አሁንም በከፊል ክፍት መሆኑን ጨምረው ገልጸውልናል ብለዋል። አያይዘውም የመንግስታቱ ድርጅት ቃል አቀባይ ባለፉት አምስት ወራት ወደ ሁለት ነጥብ አምስት ሚሊዮን የሚሆኑ የትግራይ ገጠራማ አካባቢዎች ነዋሪዎች መሰረታዊ አገልግሎቶች እንዳላገኙ የረዴት ባልደረቦቻችን ገልጸውልናል ብለዋል። በግጭቱ ምክንያት በብዙ ሺዎች የተቆጠሩ ሰዎች ከገጠራማው አካባቢ መቀሌንና ሽረን ጨምሮ ወደ ከተሞች እየተሰደዱ መሆናቸውንም ሰምተናል ያሉት ዱጃሪች፣ በቅርብ ጊዜ በወጣ የግምገማ ሪፖርት መሰረት ሽረ ከተማ ያሉት ተፈናቃዮች ቁጥር አራት መቶ ሀምሳ ሺህ ሊደርስ ይችላል ብለዋል። ሰብአዊ ረድኤት አጋሮቻችን በክልሉ ነፍስ አድን እርዳታ ለሚያስፈልገው ወደ አራት ነጥብ አምስት ሚሊዮን የሚጠጋ ሕዝብ በቂ እርዳታ ለማድረስ ካለባቸው የአቅም እንዲሁም የገንዘብና አቅርቦት ችግር ጋር እየታገሉ ጥረት እያደረጉ ናቸው ብለዋል። የሱዳን ካቢኔ የሀገሪቱ ጸረ እስራኤል ሕግ እንዲሰረዝ የቀረበውን ረቂቅ ሕግ ማጽደቁ ተገለጸ። ለ63 ዓመታት የዘለቀውና የሁለቱን ሀገሮች ግንኙነት አሻክሮት የኖረውን ህግ ሱዳን መሰረዟ በቅርቡ ሁለቱ ሀገሮች ከደረሱት የሰላም ስምምነት ተከትሎ የንግድና የዲፕሎማሲ ግንኙነታቸውን ለማደስ ያደረጉት ውሳኔ አካል እንደሆነ ተገልጿል። የአረብ ሀገሮች ከእስራኤል ጋር እንዳይገናኙ የሚከለክለውን ህግ ከሱዳን በፊት የተባበሩት የአረብ ኤሚሬቶች፣ ሞሮኮና ባህሬን እንደሰረዙ ይታወቃል። ከአንድ ዓመት በፊት ለእስራኤል እውቅና የነበራቸው የአረብ ሀገሮች ሁለት ብቻ ግብጽና ዮርዳኖስ ብቻ ነበሩ። በሌላ የሱዳን ዜና በምዕራብ ዳርፉር ክፍለ ግዛቷ በጎሳዎች ግጭት የተገደሉት ሰዎች ቁጥር ወደ 87 ማሻቀቡንና 191 ሰዎች መቁሰላቸውን የተባበሩት መንግስታት ድርጅት አስታወቀ። በአረቦቹ ታጣቂዎችና በማሳሊት ጎሳ አባላት መካከል ከባድ ውጊያ ከተካሄደባት ከክፍለ ግዛቷ ዋና ከተማ ኤልጋኒና በሺዎች የተቆጠሩ ሰዎች ሸሽተው ወጥተዋል። ከሶስት ሺህ በላይ በየመስጊዱ፣ በመንግስት መስሪያ ቤት ህንፃዎች መሸሸጋቸውን የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ ኦቻ አስታውቋል። ወደ አጎራባች ቻድ የተሰደዱም እንዳሉ ነው ያመለከተው። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። thank you ቆንጅታ ታዬን ለዜናዎቹ እናመሰግናለን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእረቡ መጋቢት 29 2013 ዓ ም ምሽት ፕሮግራም ነው ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አማሪክ ዶት ቪኦኤ ኒውስ ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብየረስ እንለፍ። የአፍሪካ ሕብረት የወቅቱ ሊቀመንበር በሆኑት የኮንጎ ዴሞክራሲያዊት ሪፐብሊክ ፕሬዝዳንት ፊሊክስ አንቷን ሺሴኬዲ አደራዳሪነት ዋና ከተማይቱ ኪንሻሳ ላይ ትላንት ተጀምሮ የነበረው የኢትዮጵያ የሱዳንና የግብጽ ድርድር ያለ ስኬት መበተኑ ተገለጸ። የኢትዮጵያ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ኢትዮጵያ፣ ግብጽና ሱዳን ኮንጎ ኪንሻሳ ላይ ያካሄዱትንና ያለ ስምምነት የተበተነውን የሶስትዮ ኃላፊዎች ድርድር አስመልክቶ አዲስ አበባ ላይ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው ዝርዝር አላት። ኢትዮጵያ፣ ሱዳንና ግብጽ ከመጋቢት 25 እስከ መጋቢት 28 2013 ዓ ም የዘለቀ የሶስትዮሽ ድርድር ኮንጎ ዲሞክራቲክ ሪፐብሊክ ዋና ከተማ ክንሻሳ ላይ ያካሄዱት ድርድር ያለ ስምምነት ተበትኗል። በድርድሩ ላይ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተገኝቶ በመክፈቻ ስነስርዓት ላይ የኢትዮጵያን አቋም መግለጻቸውን የኢትዮጵያ ውሃ መስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ተናግረዋል። ከዚህ ሊጠቀሱ ሉት ዋና ዋና አንኳር ጉዳዮች ኢትዮጵያ ድርድሩን ቶሎ እንዲቀጥል እንዲጠናቀቅም እዚህም ብርቱ ጥረት እንደምታደርግ ገልጸዋል። ኢትዮጵያ የአባይን ውሃ በምትጠቀምበት ጊዜ ምክንያታዊ እና ፍትሐዊ በሆነ መንገድ የምትጠቀም መሆኑን፣ ግድቡ የሕዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለቀጠናው አጠቃላይ ትልቅ የጋራ የልማት እድል የሚከፍትና ትብብርን ማዕከል አድርጎ ብዙ ነገሮች በዚያ ዙሪያ መስራት የሚቻልበት መሆኑን ነገር ግን ውጤት ላይ ለመድረስ ብቸኛ ተጠቃሚነትና የዛን አስተሳሰብ ይዞ መሄድ ወደ ውጤት ሊያመጣ ስለማይችል፣ ይሄ አስተሳሰብ ሊሰራ ስለማይችል አገራቱ በትብብርና ሁሉም አሸናፊ ሊሆን በሚያስችሉ ሀሳቦች ላይ መሰረት በማድረግ ድርድራችንን ኢን ጉድ ፌዝ ማካሄድ እንደሚገባን ግልጽ አድርገዋል። ኢትዮጵያ ወደ መድረኩ ይዛ የቀረበቻቸው ግልጽ ሀሳቦችን በተመለከተም እንደዚሁ ማብራሪያችንን አቅርበዋል። በአጭር ጊዜ መረጃና ዳታ የጋራ ልውውጥ ማድረግ በተለይም ለሁለተኛው ሙሌት የሚጠቅሙ የመረጃ ልውውጥ ማድረግ እንደሚጠቅም ይህንንም የኢትዮጵያን ዝግጁነት ግልጽ አድርገዋል። ነገር ግን ሙሌቱ ከምንም ኮንዲሽን ጋር እንደማይገናኝም እንደዚሁ ግልጽ ተደርጓል። በድርድሩ ወቅት ሱዳንና ግብጽ የድርድሩን ጭብጥ ወደ ጎን ትተው የድርድር ሂደቱን ወደ ኋላ የመመለስ አቅጣጫ ሲከተሉ ነበር ሲሉ ዶክተር ስለሺ ሁለቱን ወገኖች ተችቷል። ወደ ይዘት ሳንገባ እንደተለመደው በሁለቱ ሀገሮች የማጓተት ስትራቴጂ ሰፊ ጊዜ እንድናጠፋ ሆኗል። ለዚህም ምክንያቶቹ በሱዳን በኩል የቀረቡት ሀሳቦች ወደ አቋምንበት አርቲክሎች ከመመለስ ፋንታ አዳዲስ ሀሳቦች ብሎ ያቀረቡትን የኛ ኮንቴንዱ ላይ እና ድርድሩ እንዲቋጭ የሚያስችሉ መተማመን የሚያመጡ ሀሳቦችን ነው እንደገና መጽናት የሰጠ ነው። በእነሱ በኩል አንዱ የድርድሩን ፎርማት መለወጥ ነበር አቅደው የመጡት ከአፍሪካ ህብረት። ሁለተኛው ጉዳይ ፎርማቱ በሚለወጥበት ጊዜ የአፍሪካ ህብረት በነጻነት ጉዳዩን ለመምራት እንዳይችልና የተሰጠውን ኃላፊነት በሚያኮስስ መልኩ ሌሎች ተዋናዮች ይህን ጉዳይ አብረው እንዲመሩ የሚል አይነት ሀሳብ ያካተተ ነበር። ሌላኛው ሀሳብ ዋናዋን ዋን የአፍሪካ ኦብዘርቨር ደቡብ አፍሪካን የዘነጋና እንድትወጣ የሚመስል ሀሳብ ያቀረቡበት ነበር። ይሄ በማድረግ ሊቀመንበሩ ጋር ሌሎችም ድርድሩን እንዲመሩ የሚል ሀሳቦች ስለነበሩ ከዚህም ባሻገር በሱዳን በኩል ሚዲዬሽን የሚባል ነጥብ አንስተዋል። ቀደም ብሎም በሚዲያ ይሰሙ የነበሩ እዛም መድረክ ላይ ሚዲዬሽን የሚል ቃል ለመጠቀም ሞክረዋል። ሚዲዬሽን በድርድራችን ሩልስ ኦፍ ኢንጌጅመንት የምንከተለው ሂደት ነን አድቨርሰሪ የሆነ ወደ ግጭት የማያመራ ና ጉድ ፌዝ የምንደራደርበት እንጂ ሌሎቹን አርቲክል አስርን የሚከተል መንገድ እንዳልሆነ ግልጽ ነው። ወደ ዋናው ውይይት ስንገባ እነኚህ ነገሮች ላይ በስፋት መወያየት ግድ ነበር። ግብጽም ሀሳቧን በወቀሳ ነው የጀመረችው ያሉት ዶክተር ስለሺ ኢትዮጵያ በሁለቱ ሀገሮች በተነሱት ሀሳቦች ላይ የነበራትን አቋምም ተንትነዋል። በግብጽም በኩል መነሻው ላይ ብዙ ወቀሳ ያዘሉ መልእክቶች ቢያስተላልፉም ሱዳን የምትለውን ሀሳብ የመደገፍ እና ትክክል መሆኑን በመግለጽ ነበር የተጀመረው እና በነኚህ ዙሪያ እንግዲህ ሰፊ ድርድር አድርገናል። የታዛቢዎችን ጉዳይ ጉዳይ ሚዲሽን የሚባለውን ጉዳይ፣ ሊቀመንበሩ ሚና እንዴት ሊሆን እንደሚችል ከብዙ ድርድር በኋላ አንደኛ እነኚህ ኦብዘርቨር ብለን የሰየምናቸው ተቋማት የሚሆኑ ሀገራት ባሉበት እንዲቀጥሉ የኢትዮጵያ ጽኑ እምነት ነው። ስለዚህ ደቡብ አፍሪካንም ጨምሮ አሜሪካና የአውሮፓ ሕብረት በታዛቢነት ሚናቸው እንዲቀጥሉ፣ እነኚህ ታዛቢዎች ሚናቸው ኢንሃንስድ መሆን እንደሚችል ይሄም የሚሆንበት አካሄድ ከሊቀመንበሩ ጋር እኩል ቁጭ ብለው ፋሲሊቴተርስ ሳይሆኑ፣ ምክንያቱም እነኚህን ታዛቢዎች የመረጥ ናቸው አገራቱ ናቸው እንጂ ፕሬዚዳንቱ አልሰየሟቸውም ወይም የአፍሪካ ህብረት አልሰየምም። ሶስቱ ሉዓላዊ ሀገሮች መርጠዋቸው ተስማምተው የያዟቸው ይሄ ፕሮሰስም ባህል ደርሶ የሚለዋወጥ ከሆነ ኮንሲስተንሲ ስለማይኖረው ሶስቱ ሀገሮች እንዲቀጥሉ የሚለውን እንድንስማማ ማድረግ ችለናል። የአፍሪካን ኦውንድ ፕሮሰስ የኤዩ ፕሮሰስን መምራት ያለባቸው በሙሉ ነጻነት፣ የአፍሪካ የህብረቱ ሊቀመንበር እሳቸው በሚሰይሟቸው የውጭ ጉዳይ ሚኒስትሪያቸው በኩል ድርድሩ እንዲቀጥል የሚል አቋም ይዘን የህብረቱን ማዕቀፍ ሙሉ በሙሉ በሚያስከብር መልኩ እንዲከናወን ብርቱ ክርክሮች ነበሩ። ሚኒስትሩ አክሎ ታዛቢዎች በድርድር ጣልቃ ሳይገቡ የታዛቢነት ሚናቸውን ለሁሉም ተደራዳሪዎች ጠቃሚ በሆነ መንገድ ሶስቱ ሀገሮች መስማማታቸውን ገልጿል። ኢትዮጵያ በአፍሪካ ህብረት በኩል የሚደረገው ድርድር እንዲቀጥል ጽኑ ፍላጎት እንዳላትም በድጋሚ አረጋግጣለች ነው ያሉት ሚኒስትሩ። ሁለተኛ ዙር የውሃ ሙሌትም በተቀመጠው ጊዜ እንደሚከናወን ነው ዶክተር ስለሺ የገለጹት። የሙሌት እስኬጁል በተያዘለት ቀጠሮ ይሞላል። ምክንያቱም በመሰረታዊነት የአሞላሉ ሂደት በመጠን መቼ እንደሚደረግ በምን ያህል ጊዜ መጠኑ 13.5 ሆኖ በሁለተኛው የሙሌት አመት እንደሚካሄድ ይሄ ደግሞ የሚገናኘው በአብዛኛው ከኮንስትራክሽን ሂደቱ ጋር ነው እንጂ ኮንስትሬንት የሌለበት መሆኑ ቀደም ብለን ሰፊ ድርድር ባረግንባቸው ወራትና ዓመታት ስምምነት የተደረሰበት የጋራ የሆነ የሶስታችንም ዶክመንት ውስጥ የሚገኝ የሙሊት ስርዓት ስቴጅ ቤዝድ ፊሊንግ መጠኑም በአግባቡ የሚታወቅ ሙሌቱም ደግሞ በበጋ ሳይሆን፣ ሙሌት በበጋ አይደረግም። ዝናብ በከፍተኛ ደረጃ ባለበትና ወንዞች ሙሉ በሆኑበት ወቅት ከሐምሌ እስከ መስከረም ባሉ ጊዜያት ውስጥ የሚደረግ መሆኑ ከዛ የሚለውጥ ምንም አዲስ ሀሳብ የለም። ስለዚህ በዚሁ መሰረት የሚከናወን ነው የሚሆነው። ከዚህ አስቀድሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ አባይ ድንበር ተሻጋሪ ሀብት እንደመሆኑ የተፋሰሱ ሀገራት ፍትሐዊና ምክንያታዊ መሪን መሰረት ባደረገ አኳን የመጠቀም መብት እንዳላቸው አመልክቷል። በመሆኑ በተፋሰሱ ላይ የሰፈኑ የታችኛው ተፋሰስ ሀገራት ብቸኛ ተጠቃሚነትን የማስቀጠል ፍላጎት መቀየር ያለበትና በትብብርና በመግባባት ሊወሰን እንደሚገባም አስታውቋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን በሰጡት አስተያየት የህዳሴ ግድብ የትብብር እድልን የፈጠረ ሀገራዊ ፕሮጀክት በመሆኑ በድርድር ሂደቱ የተደረሱ የአቋም መቀራረቦችን ከዳር ማድረስ ይገባል ብለው ነበር። ሀገራት የሚያደርጉትን የሶስትዮሽ ድርድር በስምንት ሳምንታት እንዲጠናቀቅ ነው የታሰበው። ቀጣዩ ድርድርም የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት በሚሰጡት አቅጣጫ ይወሰናል ተብለዋል። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ ወደ ተከታዩና ከዚህ ጋር ወደ ተያያዘው ዘገባ እናልፋለን። በኢትዮጵያ በሱዳንና በግብጽ መካከል ኪንሻሳ ላይ የተጀመረው ድርድር ሲቋረጥ በሁሉም ተደራዳሪዎች ዘንድ የንዴትና የብስጭት ስሜት ይታይ እንደነበር ኪንሻሳ የምትገኘው ሪፖርተራችን አናስታሲ ቱዴሺ ትዝብቷን ዘግባለች። በሶስቱም ወገኖች የተንጸባረቀው የመወነጃጀል ስሜት መሆኑንም የሰጧቸው መግለጫዎች ያሳያሉ። በአባይ ውሃ ምክንያት በአካባቢው የግጭት ስጋት ያየ ሲሆን የተባበሩት መንግስታት ድርጅት ግን ወገኖቹ ልዩነቶቻቸውን በማቻቻልና በመተባበር መንፈስ መነጋገራቸውን እንዲቀጥሉ አሳስቧል። ከአናስታሲ ጋር ካደረገው አጭር ምልልስና ከሌሎችም ምንጮች ያገኛቸውን መረጃዎች አካቶ ሰለሞን አባተ ተከታዩን አጠናቅሯል። የኪንሻሳው ድርድር ገና ከመጀመሩ ከተደናቀፈ በኋላ በሁሉም ልዑካን ላይ ይነበብ የነበረው የብስጭት የንዴትና የቁጣ ስሜት እንደነበረ ሂደቱን ለመከታተል እዚያው የተገኘችው አናስታሲያ ቱዲየሺ አጫውታኛለች። እንዲያውም የውጭ ጉዳይ ሚኒስትሯ ማሪን ቱምባን ዜዛ የመዝጊያውን ንግግራቸውን ያደረጉት ከልዑካኑ አንዱም ባልተገኘበት ብቻቸውን ሆነው እንደነበረ ነግራኛለች። ድርድሮቹን እየተከታተልኩ ነበር። ልነግርህ የምችለው በሙሉ ሂደት ውስጥ ምንም የተገኘ ነገር አለመኖሩን ነው። ምን እንደተፈጠረ እንኳን ከተሳታፊዎቹ አንዳቸውም ምንም ማለት አይፈልጉም። የኮንጎ የውጭ ጉዳይ ሚኒስትር ማሪ ንቱምባ ንዜዛ ንግግር ሲያደርጉ እንኳን መገኘት አልፈለጉም። ጨርሶ የመግባባት ነጥብ ላይ መድረስ አልቻሉም። በመሆኑም የአዲስ ምዕራፍ መክፈቻ ሊሆን ይችላል የሚል ተስፋ ተጥሎበት የነበረው የኪንሻሳ ድርድር ተደናቀፈ። አልንቀሳቀስ ያለውን ሂደት ወደፊት ለማራመድ የተደረጉት ጥረቶች በግልጽ ከሽፈዋል። ግብፅም ሱዳንም ጣቶቻቸውን ወደ ኢትዮጵያ እየቀሰሩ ነው። ግብፅ ግድቡ በአባይ ውሃ ፍሰት ላይ አደቃ ይደቅናል ትላለች። ሱዳን ደግሞ የግድቡ ደህንነት፣ ወደ ራሷ ግድቦችና የውሃ ጣቢያዎች የሚፈሰው ውሃ መጠን ጉዳይ እንደሚያሰጋት ትናገራለች። በሌላ በኩል ደግሞ ኢትዮጵያ ይዘው ለሚቀርቧቸው ምንም ሐሳቦች ዝግናት ስትል ግብፅ እንደምትከስ አናስታሲያ ጠቁማለች። ለመሆኑ ወገኖቹን ይህንን ያህል አይሎ ወደ አንድ ሐሳብና ስምምነት እንዳይደርሱ ድርድሮቹም እንዲስተጓጎሉ ያደረገ የጎላ ነጥብ ቢኖር ይሆን አናስታሲያ? አንድ ልነግርህ የምችለው ነጥብ ቢኖር በአፍሪካ ህብረት መሪነት እየተካሄዱ ወዳሉት ንግግሮች ዩናይትድ ስቴትስ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት በአደራዳሪነት እንዲቀላቀሉ ሱዳን ያቀረበችውና ግብፅ የደገፈችው ሀሳብ ነው። ይህ ጉዳይ ድርድሩ አንዳች ቦታ ላይ ተሰንቅሮ እንዲቆም ያደረገው ይመስለኛል። ኢትዮጵያ ሀሳቡን ተቃውማለች። በዚህም ምክንያት የግብፅ የውጭ ጉዳይ ሚኒስትር ኢትዮጵያን በቅንነት መንፈስ መጉደል ሲከሱ ተሰምተዋል። ሱዳን ደግሞ ኢትዮጵያ በግድቡ ላይ እያደረገች ያለችው የተናጠል እንቅስቃሴ የዓለም አቀፍ ድንጋጌዎች ግልጽ ጥሰት ነው ብላለች። የአፍሪካ ሕብረት የወቅቱ ሊቀመንበር የሆኑት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዚደንት ፌሊክስ አንቷን ቺሴኬዲ የድርድሩን መድረክ ሲከፍቱ ባስተላለፉት መልእክት ይህ ጉባኤ መሰናክሎችን ሁሉ ለመሻገር ሁሉም ተሳታፊዎች ቁርጠኝነትና ብርታት ካሳዩ ታላቅ መድረክ እጅግ ጠቃሚ እርምጃ ሊሆን እንደሚችል አሳስበዋል። አነስታሲያ የፕሬዚደንቱ ዋና ዋና መልእክቶች ያለቻቸውን እንዲህ ነቃቅሳለች። ፕሬዚዳንት ቺሴኬዲ እያራመዱት ያለው የመጀመሪያው ነጥብ ለአፍሪካ ሀገሮች አፍሪካዊ መፍትሄ የማፈላለግን አስፈላጊነት ነው። La poursuite des négociations tripartites à Kinshasa a cet avantage de pouvoir sortir ces négociations du virtuel pour le présentiel physique. physique ሁለተኛው ነጥብ በኮቪድ ገደቦች ምክንያት ተራርቀው የነበሩት ተደራዳሪዎች በአንድ መድረክ በግንባር የመገናኘታቸው አስፈላጊነት ጉዳይ ነበር። ለሳቸው ሶስተኛው ነጥብ ከዚህ ስብሰባ በኋላ የቆመው ግንኙነት ተንቀሳቅሶ አዲስ ሕይወት ይዘራል፣ አዳዲስ የድርድሮችና የውይይቶች መስመሮች ይከፈታሉ የሚል ተስፋና እምነት የተንጸባረቀበት ነበር። ይህ በቀዳሚነት ያነሱት ነጥብ ለአፍሪካ ችግሮች አፍሪካዊ መፍትሄ የመሻት አስፈላጊነት መሆኑ የኢትዮጵያን አቋም የሚያጠናክር ይመስላል። ግብጽና ሱዳን የአህጉራዊውን ሕብረት ሊቀመንበር መልእክት አልተጋሩም ወይም አልተቀበሉም ማለት ይሆን? ከግብፅ አመለካከት እንደምረዳው ግብፃውያኑ የሚፈልጉት በአፍሪካውያን ፖለቲከኞች ብቻ ከሚመራ ተጨማሪ አደራዳሪዎች እንዲገቡ ነው። ይህና አቋማቸውን ሁለቱም ሱዳንም ግብፅም ግልጽ አድርገዋል። ኢትዮጵያ ደግሞ ሀሳቡን ሙሉ በሙሉ እየተቃወመች ነው። ኮንጎ የወቅቱ የአፍሪካ ህብረት ሊቀመንበር በመሆኗ እነዚህን ድርድሮች የመምራት ኃላፊነት ቢወድቅባትም፣ በሌላ በኩል ደግሞ የናይል ተፋሰስ ሀገሮች አባል ናት የናይል ጅረት ጉዳይ በቀጥታ ይመለከታታል ምናልባት ይህ ጉዳይ የጥቅም ግጭት ጥያቄ አስነስቶ ይሆን በፍጹም ካነጋገርኳቸው እጅግ የቅርብ ታዛቢዎች መካከል ማንም ይህን ጉዳይ ያነሳ የለም ይልቅ በቅሬታ መልክ የሰማሁት ነገር ቢኖር ኮንጎ ዲሞክራሲያዊት ሪፐብሊክ እነዚህን ድርድሮች ለመምራት በበቂ ሁኔታ አልተዘጋጀችም የሚል ነው ምናልባት ምናልባት ለዚህ ድርድር መፍረስ ይህ የኮንጎ ያለመዘጋጀት የተወሰነ ድርሻ ይኖረው ይሆን ብለው የጠየቁ ታዛቢዎችን መስማቷንም ኪንሻሳ ላይ የድርድሩን ሂደት ስትከታተል የነበረችው ባልደረባዬ አናስታሲ ቱዲሺ ነግራኛለች። ያኮራረፉት ልኡካን ወደ የፊ ናቸው ከተበተኑ በኋላ የውጭ ጉዳይ ሚኒስትሯን ቱምባን ዜዛ ለጋዜጠኞች ባነበቡት መግለጫ መሰረት በድርድሩ ላይ የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም የሱዳንና የግብፅ አቻዎቻቸው ማርያም ሳዲቅ አልማህዲና ሳሜህ አሳን ሹክሪ ተገኝተዋል። ስለ ኪንሻሳው የህዳሴ ግድብ ድርድር ያለ ስኬት መበተን ትናንት ተጠይቀው የነበሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች ልዩነቶችን የማቻቻልንና የመተባበርን አስፈላጊነት በበቂ ሁኔታ ላጎላው አልችልም ብለዋል። የተጨበጠ ስምምነት ላይ ለመድረስ ወገኖቹ አበርትተው መጣራቸውን እንዲቀጥሉ የመንግስታቱ ድርጅት ጥሪ እንደሚያደርግ ዱያሪች አመልክተው በወቅቱ የአፍሪካ ህብረት ሊቀመንበርነታቸው ወገኖቹን እንደገና ለማገናኘት ፕሬዚደንት ቺሴኬዲ ስላደረጉት ጥረት አድናቆታቸውን ገልጸዋል። የወገኖቹን ጥረቶች ለመደገፍም የመንግስታቱ ድርጅት አሁንም ዝግጁ መሆኑን በድጋሚ እንደሚያረጋግጥ አስታውቀው እኔ ይህን ልተው፣ አንተም ይህንንተው የማለት አካሄድና የትብብርን አስፈላጊነት በድጋሚ አንስተው አሳስበዋል። ስምምነት ላይ ሳይደረስ ኢትዮጵያ ወደ ሁለተኛው ሙሌት ብትገባ ሊገመት የማይችል ትርምስ በአካባቢው ይፈጠራል ሲሉ የግብፅ ፕሬዝደንት ባለፈው ሳምንት መዛታቸውን መገናኛ ብዙሃን ዘግበዋል። በሌላ በኩል ደግሞ ኢትዮጵያ ግድቡን በመሙላት ካልቀጠለች ከተቋራጩ ኩባንያ ጋር በገባችው ውል መሰረት የአንድ ቢሊዮን ዶላር ኪሳራ እንደሚደርስባት ጠቅላይ ሚኒስትር አብይ አህመድ በቅርቡ አሳውቀው ነበር። በዛሬ ምንዛሬ ወደ 41 ቢሊዮን ተኩል ብር መሆኑ ነው። የህዳሴ ግድብ ግንባታ መሰረት የተጣለበትን አስረኛ አመት አስመልክቶ ከአምስት ቀናት በፊት በትዊተር ገጻቸው ላይ መልእክት ያሰፈሩት የኢትዮጵያ ዋና ተደራዳሪ የሆኑት የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ የግድቡ ግንባታ 79 ከመቶ መጠናቀቁን ገልጸው ኢትዮጵያ ተፋሰሱን ፍትሐዊና ምክንያታዊ በሆነ መልኩ በጋራ ለመጠቀም አቋሟ የማይናወጽ ነው ብለዋል። እንግዲህ ይህ የህዳሴ ግድብ ጉዳይ መጻኢ እጣ ምን ይሆን? ለጊዜው ግልጽ ያለ መልስ የለም። ለማንኛውም የአፍሪካ ህብረቱ ሊቀመንበር ወገኖቹ እንደተገናኙ ባስተላለፉት መልእክት ለመላ አህጉሪቱ ሰላም መጠናከር እጅግ ቁልፍ የሆኑት ሶስቱ ወንድማማች ህዝቦች በታሪካቸው ውስጥ የአዲስ ትብብር ምዕራፍ ይቆርጣሉ የሚል ተስፋ እንዳላቸው ፀሐይ ዳምጦን ሰለሞን አባትንና እንዲሁም ኪንሻሳ የምትገኘው ሪፖርተራችን አናስታሲ ቱዴሽን እናመሰግናለን። አድማጮች ያደመጣችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ዩናይትድ ስቴትስ ውስጥ የሚገኙ የአማራ ማህበራት ያስተባበሩት ሰልፍ ትላንት ዋሽንግተን ዲሲ ውስጥ ተካሂዷል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገው ትዕይንተ ህዝብ ዓላማው በተለያዩ የኢትዮጵያ አካባቢዎች ብሔር የለየ በደል እየደረሰባቸው ነው ላሏቸው የአማራ ብሔር ተወላጆች ድምጽ ለመሆንና የአሜሪካ መንግስትም ኢትዮጵያ ውስጥ ብሔር የለየ ጥቃት እንዲቆም ጣልቃ እንዲገባ ለመጠየቅ መሆኑን አስተባባሪዎቹ ገልጸዋል። ብሔር ተኮር ጥቃት እንዲስፋፋ በቀጥታም ሆነ በተዘዋዋሪ አስተዋጽኦ አድርገዋል፣ እየተፈጸሙ ላሉት የመብት ጥሰቶች ተገቢውን ትኩረት አልሰጡም ያሏቸውን መንግስታዊ አካላትና መንግስታዊ ያልሆኑ የመብቶች ጉዳዮች ተቋማትንም ሰልፈኞቹ ኮንነዋል። ሀብታሙ ስዩም ሰላማዊ ሰልፉን ተከታትሎታል። በዩናይትድ ስቴትስ የሚገኙ የአማራ ማህበራት ያስተባበሩት ሰልፍ የተካሄደው ትናንት ረፋድ ላይ ጀምሮ ነው። ቦታው ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት በሜትሮፖሊቲያን ፖሊስ ባልደረቦች ዓይን በመቶዎች የተገመቱት ሰልፈኞች በኢትዮጵያ የተለያዩ ስፍራዎች የአማራ ብሔር ተወላጆች ላይ በመድረስ ላይ ናቸው ያሏቸውን በደሎች አስተጋብተዋል። ለዚሁ ሰልፍ ሲል ከሚኖርበት ቺካጎ ወደ ዋሽንግተን ዲሲ መምጣቱን የነገረኝ የአማራ ፋውንዴሽን አባል የሆነው ሐሚድ መንገሻ የተቃውሞ አካል እንዲሆን የገፋውን ምክንያት አጋርቶኛል። የህዝቤን ጩኸት ለማሰማት ከቺካጎ ድረስ እዚህ የመጣሁት አማራ በየቦታው ስለሚገደል ያንን ጩኸት ለማሰማት ነው የመጣሁት። የምናየው ነው ወለጋ፣ አማራ በሆናቸው ብቻ ሃይማኖታቸውን አልጠየቅም፣ ሙስሊም፣ ክርስቲያን፣ ፕሮቴስታንት አላለም ጀስት አማራ በመሆናቸው ብቻ እየተለዩ ከአካባቢው እንዲወጡ ተደርገው እየተገደሉ ነው። ቤንሻንጉል ጉሙዝ በቅርብ የምናየው እንደዚሁ አማራ በመሆናቸው ብቻ እንጂ ሌላ ዘር በመሆናቸው አይደለም እየተገደሉ ያሉት። በቅርቡ ባየነው አጣዬ አጣዬ ላይ በተደረገው አማራ የአማራ ብሔሮች እየተለዩ አንዳንዴ እንዲሁም መታወቂያቸውም እየተለየ የተገደሉበት ሁኔታ አለ። ያ ነው በእርግጥ ኢትዮጵያ ውስጥ የተለያየ ቦታ ላይ ግድያ አለ። ነገር ግን እንደ አማራ ብሔር በመታወቂያ ወይም በዘሩ እየተለየ የተገደለ እስካሁን አላየ ነው። ሀሚድ፣ የተቃውሞ ሰልፈኞቹ አቤቶታቸውን ያቀረቡለት የአሜሪካ የውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ እየደረሱ ያሉን ብሔር የለዩ ጥቃቶችን እንዲያስታግስ ለመጠየቅ እንደታቀደም ተናግረዋል። ለበርካታ ዓመታት በኢትዮጵያ ሕዝብ ላይ ደርሰዋል የሚባሉ በደሎችን ለማሰማት የአሜሪካ የውጭ ጉዳይ መስሪያ ቤትንና ሌሎች መንግስታዊ ተቋማትን ደጅ ደጋግሞ የረገጠው ሽመለስ ለገሰንም ከሰልፈኞቹ መካከል አግኝቸዋለሁ። ኢትዮጵያና ኢትዮጵያውያንን ያሉበትን እጅግ አስቸጋሪ ሁኔታ የሚያውሰው ሽመልስ ምዕራባውያን ሀገሮች በኢትዮጵያ ፖለቲካ ውስጥ ካላቸው ሚና አንጻር እየደረሱ ናቸው የሚባሉ የሰባዊ መብት ጥሰቶችን ለማስታገስ ጫና ፈጣሪነታቸውን እንዲጠቀሙ ይፈልጋል። ላለፉት ሶስት ዓመታት የዘር ማጥፋት በግልጽ በግልጽ እየተካሄደ ነው። በዚህ የዘር ማጥፋት ላለፉት ሳምንታት እንኳን ያየናቸው ነገሮች ኢትዮጵያውያንን በእውነት አስተኝቶ የሚያሳድር ነገር አይደለም። ፌሻሊ በአማራው ላይ እየተካሄደ ያለውን የዘር ማጥፋት በእምነታቸው ምክንያት እየተገደሉ ያሉ የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች፣ በኢትዮጵያ ላይ ያለው ኦርቶዶክስ ቤተክርስቲያን የሚደረገውን ቃጠሎ፣ ሌሎችንም እንዲሁ በግፍ የታሰሩትን እስረኞች ዛሬ በአሜሪካን መንግስት አሁንም የዓለም መንግስታት በኢትዮጵያ ላይ ኢንቮልቭ እንዲያደርግ ነው። በእውነት በኢትዮጵያ ላይ ኢንቮልቭ አድርገው ወደ ክብ ጠረጴዛ ኢትዮጵያ ልትመጣ ይገባል። በሰላማዊ ሰልፉ ላይ የኢትዮጵያ መንግሥት ላይ ያነጣጠሩ ወቀ ሰዎች ይቀርበዋል። ሳይበር ፋኖ የሚባለው የወጣቶች ቡድን አባል መሆኗን የነገረችኝ ከሰልፉ አስተባባሪዎች መካከል አንዷ የሆነችው ነቢያት ዳኜ የኢትዮጵያ መንግሥት ጥቃቶችን ለማስቆም ያልቻለበትን ምክንያት ትጠይቃለች። ይሄ ሶስት ዓመት ሆኖታል። አማራዎች በኦሮሚያ እና በቤንሻንጉል መሞታቸው በብዛት ማለት ነው። ጥቂት ሰው እንኳን አይደለም ብዙ ናቸው። ይሄ መንግሥትን የተቃወም ነው። ያንን የሚያክል ላይክ ሰራዊት ያለውን ቲፒኤልኤፍ ሄዶ መዋጋት ከቻለ ለምንድን ነው ኦሮሚያ እና ቤንሻንጉል ሄዶ ትንሽ ላይክ ሰራዊቶችን መዋጋት? ለምንድን ነው መንግሥት አማራን መጠበቅ ያልቻለው መንግሥት ከተባለ ለህዝቡ ነው መቆም ያለበት፣ ለህዝቡ ደህንነት። ከዚህ በተጨማሪም የሰብአዊ መብት ተቋማት በሌሎች ብሔሮች ላይ የሚደርሱ ጥቃቶችን በሚገልጹበት ልክ የአማራ ብሔር ተወላጆች ላይ እየደረሱ የሚገኙ በደሎችን በተገቢው ልክና አግባብ አለማስተናገዳቸውን አንስታ ነቢያት ትተቻለች። አማራ ላይ የሚፈጠረውን በየሳምንቱ በየሁለት ሳምንቱ በመቶዎች የሚቆጠሩ ሕፃናት፣ እናቶች፣ አዛውንቶች በቃ ንፁሐን በማንነታቸው እየተጠቁ እያለ እነሱ ኢነፍ ከቨሬጅ እየሰጡት አይመስልም። አማራ በማንነቱ እየተገደለ እነሱ የሆነ ሴፕሬት ኢንሲደንት አስመስለው ነው አርቲክሉን ካየኸው የሚጽፉት። የተለየ ክስተት ወይንም ግጭት ማለትሽ ነው? አዎ አማራዎች እንኳን ናቸው በማንነታቸው ተጠቅተው ነው ተመርጠ የተገደሉት አይሉም። ባለፈው ሳምንት ያወጡት ገንመን ኪልድ ተርቲ ትሪ ሲቪልየንስ በጣም የተደባበሰ እውነቱን ያልያዘ ግማሽ እውነት የያዘ ነገር ነው፣ ላይክ አርቲክላቸውን የሚያወጡት ሰላማዊ ሰልፈኞቹ በኢትዮጵያ መንግስት ላይ ያቀረቡትን ክስ በተመለከተ ምላሽ የጠየቅናቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ይህንን ብለዋል። ግድያውን ተከትሎ ጠቅላይ ሚኒስትራችንም፣ ምክትል ጠቅላይ ሚኒስትራችንም፣ ኤምባሲያችንም የንጹሐንን ግድያ በማውገዝ ይህንን የሽብር ተግባር የፈጸሙ አካላት በህግ ጥላ ስር እንደሚጠየቁ ተገልጿል። መንግስታችንም ይህንን በማጣራት ተገቢ እርምጃ የመውሰድ እንቅስቃሴውን ጀምሯል። ተጠርጣሪዎችም በህግ ጥላ ስር መዋል ጀምረዋል። ስለዚህ መንግስት እየሰራበት ያለ በመሆኑ በእኛ በኩል ተመሳሳይ ችግሮች የትኛውም አካባቢ እንዳይከሰት ህብረተሰቡን በማስተባበር ህዝቡ በአንድ ልብ እንዲነሳሳይ ማድረግ ስራችን እንቀጥላለን። በዚህ አጋጣሚ ለአንሳብ ፈልገው የተለያዩ ውጫዊ ውጥረቶች ባሉበት በአሁኑ ወቅት እንዲህ አይነት የውስጣችንን ጉዳይ ሽብርተኛን እየለዩ በህግ የማስጠበቁ ነገር እንደተጠበቀ ሆኖ ግን ደግሞ የሚከፋፍሉንን መንገዶች መከተሉ ብዙ የማይጠቅም እንደሆነም በዚህ አጋጣሚ ክሬን ለመለገስ እፈልጋለሁ። አመሰግናለሁ። በተለያዩ የሀገሪቱ ክፍሎች ውስጥ ብሔርን የለየ በተለይ አማራ ተወላጆችን የለየ ጥቃት ከአንድም ሁለቴ ሶስቴ እየደረሰ ነው። የኢትዮጵያ መንግስት በሌሎች ቦታዎች ላይ ያሳየውን አይነት ፈጣን እርምጃ ባለመውሰዱ ተጠያቂ ነው የሚል ሙግት ቀርቧል። ዘለቄታ ያለው እርምጃ ያልተወሰደበት ምክንያት ምንድን ይላሉ? እንግዲህ ይህንን ጥያቄ የሚያነሱ ሰዎች ህወሓት ጽንፈኛው ኃይል የተሰነዘረውን ሽብር ተግባር ጋር አያይዘው ያንን በአጭር ጊዜ አሁን ላለበት ደረጃ ማድረስ ተችሎ እንዴት በዚህ መልክ በአማራ ብሔር ላይ በቤኒሻንጉል እና በኦሮሚያ በዋናነት እየተፈጸመ ያለውን ግድያ ማስቆም አቃተው በሚል ነው እና ጠቅላይ ሚኒስትሩም ያው ተወካዮች ምክር ቤት በነበረው መድረክ ላይ ሲገልጹ በሽምቅ ሆኖ በስውር በሲቪል ያለው ሲጨምር ሆነው ህዝብን የሚያሸብሩትን መቆጣጠርና ለመግጠም የተዘጋጀ ኃይልን ሁለቱን መግጠም አንድ አድርገው የሚያቀርቡ ሰዎች የተሳሳቱ እንደሆነ እና መንግስት እነዚህን ኃይሎች ከህብረተሰቡ ጋር በመተባበር ለህግ የማቅረብ ስራውን አጠናክሮ እየቀጠል እንደሆነ የገለጹበት ሁኔታ አለ። በዚህ አጋጣሚ ልብ ልንለው የሚገባ እነዚህን ኃይሎች እየመለመለ የሚልክብን በየትኛው ጉዳይ ላይ የሀገሪቱን ኢንትረስት ህግምት አስገብቶ እንደሆነ እናም ከውጭ ሀይልም ጋራ ተቀናጅቶ ሊሰራ የሚችል መሆን አለመሆኑን መጠርጠር ይኖርብናል። ኢትዮጵያን ለመከፋፈል ቀላሉ ዘዴ በብሔርና በሃይማኖት መለያየት እንደሆነ የገባቸው አካላት በውስጥ አዳክመውን በውጭ ሊጭኑብን የሚፈልጉ አጀንዳቸውን ለመጫን እየሰሩ እንደሆነ ያው የተለያዩ ትንታኔዎች እንግዲህ የሚያሳይን ነው ማለት ነው። በሰልፉ ላይ ወቀሳ ከቀረበባቸው ዓለም አቀፍ የመብት ተሟጋች ድርጅቶች አንዱ አምነስቲ ኢንተርናሽናል ነው። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍስሀ ተክሌ በቀረቡት ወቀሳዎች አይስማሙም። ድርጅታቸው በተከታታይ ያወጣቸው መግለጫዎች የወቀሳውን ተቃራኒ የሚደግፉ እንደሆነ ይሟገታሉ። ቅሬታው ካለ ባለፉት አንድ ዓመትም ባለፈው ሁለት ዓመትም የሰራናቸውን ነገሮች መመልከት ብቻ የሚበቃ ይመስለኛልና፣ በተለያዩ ቦታዎች ላይ በመቶዎች የሚቆጠሩ ግጭቶችና ጥቃቶች ነበሩ የነበሩት ሁሉንም ከበር ማድረግ እንችላለን ማለት አንችልም አንድ ሰው ነው ያለው አምንስቲ ኢትዮጵያ ላይ የሚሰራ ግን አቅማችን እና መረጃ ባለ መሰረት ያሉትን በሙሉ ለምሳሌ በምዕራብ ወለጋ ባለፈው ኖቬምበር ላይ የደረሰውን ቤንሻንጉል ላይ የደረሱትን ጥቃቶች አቅማችን ባለ መጠን ዘግበናል የኩራ ፈርደውንም እንደዚሁ ከዛ በፊትም የነበሩትን ሌሎች ለምሳሌ ከተፈጠረባቸው ቦታዎች ውጭ ለምሳሌ ምዕራብ ወለጋ ውስጥ ሁለት ሺ አስራ ስምንት ሜይ ጁን ጁላይ የተለያዩ ጊዜ ያኔ እንግዲህ ጥቃት የተጀመረው በተለይ አማራ ነዋሪዎች ላይ ከ2018 ጀምሮ ነው እና እንደዚህ ትኩረት ባልሳበበት ጊዜ ጀምሮ ስናደርግ ነው የነበረው። የተለያዩ የተፈናቀሉ ሰዎች ወሎ የተለያዩ ቦታዎች ሰፍረው እንዳለው ያሉበት ሁኔታ የሚያመለክቱ የተለያዩ መረጃዎች እና መግለጫዎች ቻወተናቃለን እና ይሄ ቅሬታ ማን ላይ ማተኮር እንዳለበት ግልጽ ያልሆነ ይመስ ድርጅቱ መግለጫዎችን ሲያወጣ እዛ ባለው ሀቅ ልክ ሳይሆን የሚያወጣው አንድ ብሔር ላይ ያነጣጠሩ መሆናቸውን ከመግለጽ ይልቅ የእርስ በርስ ግጭት አድርጎ ይሸፍናችኋል የሚል ቅሬታም ቀርቧል። ይህም ቢሆን ልክ አይመስለኝም። ምክንያቱም አሁን አምንስቲ አሁን የጠቀስኩ ለምሳሌ ቤኒሻንጉል ባለፈው ዓመት ዲሴምበር ላይ ክሪስማስ አካባቢ ላይ ያደረግነውን ምዕራብ ወለጋ እንደዚሁ አንድ ቀን ወደ ሀምሳ ምናምን ሰዎች የተገደሉበት የአማራ ተወላጆች ላይ የተኮረውን እና ሌሎችንም የቀድሞዎችንም ብታይ እንደ እርስ በርስ ግጭት አድርገን ያስቀመጥንበት ሁኔታ የለም። በሰልፉ ተሳታፊዎች ዘንድ ለቀረቡ ቅሬታዎች ተጨማሪ መረጃ ለማግኘት በቅርብ ጊዜ ጥቃቶች ተደጋግሞበታል የሚባለውን የኦሮሚያ ክልል ባለስልጣናትን ለማግኘት በተደጋጋሚ ብንጥርም አልተሳካልንም። ሰላማዊ ሰልፈኞቹ ጥያቄያቸውን የያዘ ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዳስገቡና መልስ እየጠበ ሲጠበቁ እንደሆነም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን በዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የአፋር ብሔራዊ ክልላዊ መንግስት የክልሉን ሕልውናና የህዝቡን ደህንነት አደጋ ውስጥ የሚጥል ወታደራዊ ጥቃትና ወረራ በሶማሌ ክልል መንግስት በኩል ተፈጽሞብኛል ሲል ገለጸ። የሶማሌ ብሔራዊ ክልላዊ መንግስት በበኩሉ የአፋር ክልል መንግስት በሶማሌ ተወላጆች ላይ ግድያ ፈጽመዋል፣ አፈናቅሏል፣ ንብረታቸውንም አውድመዋል ሲል ይከሳል። መስፍን አራጌ ዝርዝር ዘገባውን ያስደምጠናል። ለአሜሪካ ድምፅ ሬዲዮ አስተያየታቸውን ያደረሱት የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አህመድ ኮሎይታ የዛሬ ሦስት ዓመት ገደማ የመጣውን ለውጥ ተከትሎ በሁለቱ ክልል ህዝቦች መካከል ግጭቶች ሲከሰቱና አለመግባባቶች ሲስተዋሉ መቆየታቸውን ጠቁመዋል። ችግሩ እየተባባሰ መጥቶ የበርካታ ንጹሐን ሕይወትን መቅጠፉን ብዙዎቹን ማፈናቀሉንና ንብረት ማውደሙን ገልጸዋል። የጽህፈት ቤቱ ኃላፊ ግልጽ ወረራና ወታደራዊ ጥቃት በሶማሌ ክልል መንግስት በኩል ተፈጽሞብናል ነው የሚሉት ወይም ስንል ለወንጀላም ዝም ብለን ደግሞ የምንናገረው ነገር አይደለም። የሚመለከተው አካልም ስምር ባለበት ስንናገር የመጠነው ነገር ነው በመረጃም በማስረጃም ጭምር ደግሞ በሰነድም ስናቀርብ የመጣን ነገር ስለሆነ በዚህ ደረጃ በሚመለከተው ከፌዴራል አካላትም ጋር ስንነጋገር ነበር። ጅግጅጋ ጋር አፈር ውስጥ ያለውን ንጹሐን በጋራ የሚኖረውን አርብቶ አደር ማህበረሰቦቻችን አብሮ አንዱ አንዱ ጋር እንዳይኖር በሰላም ገብቶ እንዳይወጣ የመድረጉ ሴራን እንዲያቆሙ በግልጽ ስንናገር የነበረ ነገር ነው እና እሱ ነገር አሁንም መፍትሄ አላገኘም። የሶማሌ ቋንቋ ተናጋሪ ያለበት አንድ አካባቢ የሶማሌ አካል አድርገን እንወስዳለን በሚል አቋም ከክልሉ ወሰን ውስጥ ገብቶ ወሰን አይደለም ክልሉ እምብርት የሆኑ አካባቢ ክሮስ ቦርደር የሆኑ ኢትዮ ጅቡቲ ኢንተርናሽናል ሀይዎች ላይ ሽብር ጥቃት በመፈጸም አርብቶ አደር ማህበረሰቦችን በመግደል በመሸበር በመፈናቀል ቤት ንብረታቸውን እንዲቃጠል በማስደረግ እዚህ ደርሰናል ማለት ነው። በአፋር ክልል ውስጥ የሚገኙ ሶማልኛ ተናጋሪ ወገኖችን የጸጥታም ሆነ ሌሎች መሰረታዊ ጉዳዮች መፍታት የሚችለውም የሚገባውም የአፋር ክልል ሆኖ ሳለ የሶማሌ ክልል በዚህ ጉዳይ ሳይቀር እጁን ማስገባቱ ለደም አፋሳሽ ግጭት መንስኤ ሆኗል ሲሉ ይከሳሉ። አማራ ውስጥ ኦሮሚያ ልዩ ዞን ካለ እዛ አካባቢ የሚፈጠረው የጸጥታ መደፍረስ ካለ የአማራ ብሔራዊ ክልላዊ መንግስት ከሚመለከተው አካል ጋር በጋራ ሆኖ ነው የሚፈታ። ህግም የሚያስቀምጠው ይሄ ነው። ማህበረሰቦቹ የትም ሄደው በጋራ ተንቀሳቅሰው ሀብት የመፍራት ንብረት እንትን የማለት መብት ስላላቸው የሶማሌ ክልል ግን እያደረገ ያለው ምንድን ነው? በግልጽ በአፋር ውስጥ ለምሳሌ የሶማሌ ቋንቋ ተናጋሪዎች ከአፋር ወንድሞቻቸው ጋርና ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር በጋራ የሚኖሩበት ትንንሽ ከተሞች አሉ። ይህ ከተሞች የወርድ ስዋረድ ከጥንት የአፋር የመሀል ከተሞች፣ የዞን ከተሞች፣ የወረዳዎች ቀበሌ ሆነው እስከ ዛሬ ድረስ አሉ። ባዕዳይቱ ብዕም በገዳማይቱ ከሌሎች የኢትዮጵያ ብሔሮች ብሔረሰቦች እና ከዓፈር ወንድሞቻቸው ጋር የሚኖሩ የሶማሌኛ ቋንቋ ተናጋሪዎች ነበሩ። እነሱ ስላሉ ብቻ እነሱን የሶማሌ አካል አድርገን እንወስዳለን ከነ መሬቱ በግልጽ በጦርነት በወረራ በኃይል በጉልበት ሌላው በአካባቢ ያሉ አርብቶ አደር ማህበረሰቡም ይሁን ሌላው የኢትዮጵያ ብሔር ብሔረሰቦችን ደርስ ትጨን እነሱ ላይ እርምጃ ወስደን ይሄን አካባቢ የዛ ግዛት እናደርጋለን የሚል አንግቦ ጦርነት ከፍቷል። ባለፈው አርብ በዞን ሶስት ሀሩካ ወረዳም በተሰነ የነዘረ ጥቃት ከ30 በላይ አርብቶ አደሮች መገደላቸውንና ከ50 የሚበልጡት ላይ የአካል ጉዳት መድረሱን አብራርተዋል። ትናንት ከንጋቱ 11 ሰዓት ጀምሮም በዞን 3 ሀሩካ፣ ገላአሉና ገዋኒ ወረዳዎች ላይ በተሰነዘረ ጥቃት በጦርነቱ ምክንያት ለጊዜው ቁጥራቸው ያልታወቀ አርብቶ አደሮች ተገለዋል። ቤት ንብረታቸው ተቃጥሏል፣ ነው የሚሉት ይህንንም የተፈጸመብን በከባድ መሳሪያዎች ነው። ሞርተርን ጨምሮ እንደ ድሽቃ፣ እንደ አርበሲ አስራ አራት ነጥብ አምስት መካከለኛ ዙ ጨምሮ ማለት ነው። ብሬንና ማትራየሶች ለአሁንቱሮች ከይ አቅጣጫው ከአስር አቅጣጫ ነው። እነዚህ እየተተኮሱ ያሉት በአርብቶ አደር ማህበረሰብ ላይ ማለት ነው። ከሺዎች በላይ የሆነ ልዩ ሀይል አካባቢው ላይ አዝምቶ አርብቶ አደሮች ላይ እንዲህ አይነት የዘር ጭፍጨፋ እየደረሰ ነው። የፌዴራሉ መንግስትና የሚመለከታቸው አካላት ለችግሩ መፍትሄም እንዲያፈላልጉ ጥሪ አስተላልፈዋል። በአፋር ክልል ውስጥ ገብተው ጥቃት ከሰነዘሩ የሶማሌ ክልል መንግስት አጣቂዎች መካከል በቁጥጥር ስር የዋሉ መኖራቸውን ቦርዶዳ ጣቢያ አቅራቢያ ነዋሪ ነኝ ያሉ ሙሳ አቅሌ የተባሉ ግለሰብ ለአሜሪካ ድምጽ ሬዲዮ ተናግረዋል። የሶማሌ ብሔራዊ ክልላዊ መንግስት በበኩሉ ትናንት ባወጣው መግለጫ የአፋር ክልል መንግስት በሰመራና አዋሽ መካከል ሶማሌዎች መኖር የለባቸውም በሚል ሶማሌዎችን እንደገደለ እንዳፈናቀለና ንብረታቸውንም እንዳወደመ ገልጿል። ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን ይፋ ማድረጉን ተከትሎ የአፋር ክልል መንግስት የጥፋት ሥራ ሲሰራ መቆየቱን መግለጫው ያተታል። መጋቢት 24 2013 ዓ ም ዳአዋዲና ቀረፋ ቀበሌዎች ላይ በተፈጸመ ጥቃት ከ25 በላይ አርብቶ አደሮች መሞታቸውንና ከ30 የሚልቁ መጎዳታቸውን አብራርቷል። ትናንት መጋቢት 28 2013 ዓ ም በደዋዲድ ገውረአን፣ ቀላሌና ደንለሄ ቀበሌዎች ላይ በተሰነዘረ ጥቃት ለጊዜው ቁጥራቸው በውል ያልታወቀ ንጹሐን መገደላቸውን የጠቀሰው መግለጫው ለጥቃቱም የአፋር ክልል ልዩ ፖሊስንና አሸባሪ ክንፍ ሲል የፈረጀውን እጉጉማ የተባለውን አካል ተጠያቂ አድርጓል። በሶማሌ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የሚዲያ ግንኙነት አስተባባሪ አብዶ ኢለው አፋር ውስጥ በቁጥጥር ስር ውለዋል ስለተባሉት የሶማሌ ክልል መንግስት የጸጥታ ኃይሎች ተጠይቀው ተከታዩን መልሰዋል። መጀመሪያ ላይ ምንም ሳይታወቅ ምንም ጦርነት መሀል ሳይኖር ነው እንግዲህ ገብቶ ያ ነገር የፈጸሙትና ለማድረጉትም ይችላሉ፣ በእጅም ሊይዙት ይችላሉ። ለምን ኦሬዲ በዚህ በኩል ያለው ወታደር ሰላሙን የወሰኑን ሰላም ለማስጠበቅ የህብረተሰቡን ሰላም ለማስጠበቅ እዚህ ያለው ኃይል ነውና ገብቶ ምንም ሳያውቅ በእጅ መያዝ ይችላሉ። ኦር አስፈራርቶም ሊይዙ ይችላሉ። ምንም ሳይዘጋጁ ስለመጡባቸው ማለት ነው። ያ ሊሆን ይችላል። በአንጻሩ ወራሪው ተወረድኩኝ የሚል መግለጫ ሰጥቷል ሲሉ ነው የሚወቅሱት ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባል አይነት ነገር ነው። ራሳቸው ጥቃትን ፈጽሞ ራሳቸውን ቶሎ ብሎ ቀድሞ የህጻን ልጅ ጨዋታ አለ አይደለም? አንዱ መጥቶ እኔን ኝ መታኝ ምናምን ብሎ ማልቀስ እንደዚህ አይነት ጨዋታ ነው የተያዘው እንጂ በእኛ በኩል ምንም የተደረገ ነገር የለም። ክልሉ ውስጥ ያለው ሰላም ከሌሎች ጋር በግጭት ለመኖር ፍላጎት እንደሌለን የሚያሳይ ነው ብለዋል ያለፉት ሶስት ዓመታት ለውጡን ተከትሎ በክልሉ ሰላም ሰፍኗል በኢትዮጵያ ከሌሎች ክልሎች ጋር ስናነጸበት እንደ ሶማሌ ክልል ሰላም የሰፈነበትና ህዝቡም እንደፈለገ በሰላም እየኖረበት ያለ ክልል የለም ብዬ ሙሉ አፌ ማውራት ይችላል እኛ ያ ነገር ረብሻ የምንፈልግ በሆን ኑሮ ክልሉ እንደ ሰላም ሆኖ አናቆይም ነበር በክልሉ በኩል ግን ማንኛውም ክልል ማንኛውም አካል የመንግስት አካልም በፌዴራል ደረጃ ሆኖ በሌላም በአለም አቀፍም መመሰክር ነገር ነገር ግን እንደዛ በሰላም እያለን ነው ይህ ነገር እየተፈጸመብንና ሌሎች ክልሎችም ሌላ ዓለም አቀፍ ድርጅትም ይሁን ፌደራል ደረጃም ይሁን ሰባል መብት ኮሚሽኖችን ይህን ነገር እንዲያውቁልን እንፈልጋለን ነው ምለሆ በእምነት በባህልና በታሪክ አንድ በሆኑት የሁለቱ ክልል ህዝቦች መካከል ከዚህ ቀደም በከብቶች ዘረፋ፣ በግጦሽ መሬትና በውሃ አልፎ አልፎ ግጭቶች ቢኖሩም ከቅርብ ጊዜያት ወዲህ ግን በርካቶችን ለሞት የሚዳረግ የተደራጀ ወታደራዊ ጥቃቶች እየተሰነዘሩ መሆናቸውን ከሁለቱም ወገኖች የሚመጡት ሁኔታ አስተያየቶች ያመለክታሉ። ከስፍራዎቹ የደረሰን መረጃ እንደሚያስረዳው በከባድ መሳሪያ የታገዘው ግጭት ዛሬም ቀጥሎ መዋሉን ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ከደሴ ርጅ ደስታን እናመሰግናለን። አሁን ምርጫን የተመለከቱ ዘገባዎችን የምናቀርብበት ሰዓት ላይ እንገኛለን። ለመጪው ሀገራዊ ምርጫ በባህር ዳር ምርጫ ጣቢያ መመዝገቢያ ቦታዎች ቢዘጋጁና ምዝገባ የመጀመሪያው ጊዜ ይፋ ቢደረግም እስካሁን ምዝገባው ባለመጀመሩ መቸገራቸውን በአማራ ክልል የሚገኙ አንዳንድ ተፎካካሪ ፓርቲዎች ገለጹ። በሌሎች የሀገሪቱ አካባቢዎች በሚገኙ አንዳንድ ቦታዎችም እንዲሁ ምዝገባው በሚፈለገው መጠን አለመጀመሩን ገልጸዋል። አስቴር ምስጋናው ዘገባ አላት። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በሀያ ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን። ሁለት ዜሮ ሁለት ሁለት ሃምሳ አንድ ሰላሳ አምስት ዜሮ አምስት በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ተረኛ አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማኒ። አሁን ወደ ሁለተኛው አጋማሽ የመጀመሪያ መሰናዶ ንለፍ። ኢትዮጵያውያን በአሜሪካ በዛሬው ኢትዮጵያውያን አሜሪካ ዝግጅታችን በዩናይትድ ስቴትስ በዋሽንግተን ዲሲና አካባቢው ያለውን የክትባት አሰጣጥ ሁኔታ እንዳሰሳለን። በዩናይትድ ስቴትስ የኮቪድ ክትባት አሰጣጥ ሂደት ተጠናክሮ ቀጥሏል። ክትባቱን ለማግኘት የተለያዩ መስፈርቶችና የጊዜ ቅደም ተከተሎች ያሉት ሲሆን እንደየክፍለ ግዛቶቹ ይለያያል። ቨርጂኒያ ውስጥ ግን የኢትዮጵያውያን ማህበረሰብ አባላት ምንም አይነት ምዝገባና ተራ መጠበቅ ሳያስፈልጋቸው ከየትኛውም አካባቢ የመጡ ቢሆንም መታወቂያና የመድን ወይም የኢንሹራንስ ካርዳቸውን ብቻ በመያዝ ክትባቶቹ ወደሚሰጡበት ቦታ ሄደው እየወሰዱ ነው። ካለፈው መጋቢት ወር ጀምሮ በቨርጂኒያ ስፕሪንግፊልድ፣ ቫንዶርን እና ፍራንኮኒያ ላይ በሚገኘው አማኑኤል የኢትዮጵያ ወንጌላዊት ቤተ ክርስቲያንና የኢትዮጵያ ማህበረሰብ የልማት ድርጅት ኢሲዲሲን ጨምሮ በተለያዩ የኢትዮጵያውያን የንግድና የእምነት ተቋማት ውስጥ ክትባቱ እየተሰጠ መሆኑንም አስተባባሪዎቹ ተናግረዋል። የክትባቱን መርሃ ግብር ያቀናጀችው የፈርማሲ ባለሙያ የቫንዶርን መድኃኒት ቤት ባለቤት የሆነችው የወዲት ጉልላት የአሜሪካ ድምጽ እንደተናገረችው ካለፈው መጋቢት ጀምሮ እስካሁን አስራ አምስት ሺህ የሚሆኑ ሰዎች ክትባቱን እንዲወስዱ ማድረግ ተችሏል። የዛሬው የኢትዮጵያውያን በአሜሪካ ፕሮግራማችን እንግዳችን ናት። ረጀ ደስታን ያነጋገራት። በአንቺ እርዳታ የተነሳ ብዙ ኢትዮጵያውያን ማህበረሰብ አባላት መከተባቸውን እኔም ራሴ በቦታው ተገኝቼ አይቻለሁ። ምን ያህል ይሆናሉ የተከተቡት? እስከ አስራ አምስት ሺህ ሰዎች ያህል ከትበናል እስካሁን በትንሹ ከመቼ ጀምሮ መሆኑን ይሄ ይሄ የጀመርነው ከማርች ጀምሮ ነው እንዴት ነው ሊሆን የቻለው ይሄ ለኮቪድ ቴስቲንግ አፕላይ አድርጌ ነበረ ምክንያቱም በዛ ጊዜ ብዙ ኢትዮጵያኖች ይጎዱ ነበር እና ኮቪድ ቴስቲንጉ ብዙ ገንዘብ ያወጣ ነበር እና ዲፓርትመንት ኦፍ ሄልስ ብዙ ጊዜ ደውዬ ሳናገራቸው መጨረሻ ላይ እኔን ኮንታክት አድርገው ኮቪድ ቴስቱን ሰጡኝ አካባቢ ያሉትን ሰዎች ማህብረተሰቡን እንድረዳ ቴስት እንዳደርግ ያኔ ማንም ሰው አይከትብም ማሚን ቼክ አያደርግም ነበር። መጥፎ ጊዜ ነበረ። ልክ እንደተጀመረ ነበር። ከዛ በዛ የተነሳ ጥሩ ብዙ ፖዘቲቮችን የሚመጡ የሚሆኑ ሰዎችን እያገኘን መድኃኒትን እያነጋገርን እሱን እሱን አድርገን ስንጨርስ በኋላ ቫክሲን ፈቀድ መጀመሪያ፣ ሲቲ ኦፍ አሌግዛንድሪያ ከአንቺ ጋር ብዙ በጥሩ ሁኔታ ስለሰራን እባክሽን የእኛ ፓርትነር ሆነሽ ቫክሲን እንድትሰጭልን ብለው ጠየቁኝ። ከማህበረሰቡ ውጪ አሜሪካውያንን ጨምሮ የተለያዩ አገሮች ሰዎችም ክትባቱን ሲወስዱ ተመልክቻለሁ። ክትባቱን መውሰድ የሚችለው ማን ነው? ክትባቱን መጀመሪያ ከሰባ አምስት አመት በላይ ነበር። ሁሉም አይነት ዜጎች አሁን መውሰድ ይችላሉ። ዋን ኤ ዋን ቢ የሚባሉ ክላሶች አሉ። አንደርላይን በሽታ የሚባሉ አሉ። አሁን ቨርጂኒያ ሲል ከዋን ቢ ዋን ቢ ውስጥ ገብተዋል። ክትባቱን ለመውሰድ ምን ምን ነገሮች ነው ማሟላት ያስፈልጋል? ሁለት አይነት ቫክሲኔሽን የማገኝበት ቦታ አለ። አንደኛ አሌክዛንድሪያ ሲቲ የሚሰጠኝ ያለ፣ አሁን በቅርብ ደግሞ ፌዴራሉ በፋርማሲያችን በኩል የተመዘገብኩበት እነሱ እየሰጡኝ ነው። በአሌግዛንድሪያ ሲቲ በኩል ለማግኘት የአሌግዛንድሪያ ሲቲ ነዋሪ መሆን አለብህ። የተወሰኑ ኤሪያ ኮዶች አሉት ሲቲ ውስጥ መሆን አለብህ። ናጀስት አሌግዛንድሪያ እነሱ የሚያሟላቸው ዚፕ ኮዶች አሉ። ከዛ በተረፈ ኢንሹራንስ ካለ ኢንሹራንስን ይጠቀማሉ። ኢንሹራንስ ከሌለ በነፃ ነው። አይዲ ይጠይቃሉ ግን ማንነትን ኢሚግረንት ሆን አትሆን እነሱ ምንም ነገር አይጠይቁም። ዝም ብለውንም ምንከትበ የፌዴራሉ ከሆነ ደግሞ ለቨርጂኒያ ነው የምናደርገው። ለማንኛውም ሰው ቨርጂኒያ ውስጥ የሚኖር ሰው እንከትባለን። በዛ ውስጥ ግን ማንም ሰው ለምሳሌ ዲሲ እየኖረ ቨርጂኒያ የሚሰራ ይኖራል፣ ቨርጂኒያ እየኖረ ዲሲ የሚሰራ ይኖራል። እነሱን ሁሉ ፌዴራሉ ይቃጥላል። የፌዴራሉ ከሆነ ሞር፣ ለእኛ ብዙ ሰዎችን መከተብ እንችላለን። ከአሌግዛንድሪያ ሲቱ በቀር አሌግዛንድሪያ ሲቱ ሁለት መቶ ዶዝ ሲሰጥ ሁለት መቶ የራሳቸውን ሰዎች በአፖይንትመንት የሚመጡትን እነሱን ይልኩልሃል። አሁን ሁለተኛውን መስጠት ጀምራችኋል? አዎ መስጠት ጀምረናል። እጥረት አላችሁ? እጥረት አለን። አሁን ለሚቀጥለው ሳምንት የሚሰጠንን መድኃኒቶች ወደ ሶስት ሺ እስከ አራት ሺ ነበር የተባለው። አሁን እሱን ቀንሰውታል። ምናልባት ፋይዘርን ከፋርማሲ ውስጥ ለኢንዲፔንደንት ፋርማሲ የሚሰጠውን ለመቀነስ ሲሆን ምን ባልታወቀም ሁኔታ አሁን ፋይዘርን ለሚቀጥለው ሳምንት እንደማይደርስን ነግረውናል። ምንድን ነው ምክንያቱ አሉ? ምናልባት ከፋርማሲ ውስጥ ኢንዲፔንደንት ፋርማሲ ውስጥ ለማውጣት ይሁን አይሁን አየነገሩን ነገር የለም። ሞደርና እና ጃንሰንን ጃንሰን ሰምናያል የምንሰጣችሁ እጥለት እጥረት አለብን አሉ። ይሄም በአሌክዛንድሪያን በፌዴራሉ ነው እንደዛ የተባል ነው። ለሚቀጥለው ሳምንት ግን አሹር የማደርገው ሰከንድ ዶዛችን ሴኪር ነን እስካሁን ለከተብ ናቸው ሰዎች። ክትባቱን የምትሰጡት ባለሙያዎች ናችሁ ሁላችሁም። ምን ያህል ሰው ነው የሚሰጠው በክትባቱ ቦታ ላይ? ብዙ ፋርማሲስት ኦር ዶክተሮች ናቸው፣ ነርሶችም ይረዱናል። ክትባት ውስጥ ብዙዎች፣ ሁሉም ደግሞ ቮለንተሪዎች ናቸው። ዶክተር ተናኘ ዶክተር ሊሻን አይዳ ካሳይ፣ ሞገስ አብርሃም፣ ሁሉም ብሩክ፣ በቃ ሁሉም ከተለያዩ ቦታዎች የሚመጡ ፋርማሲስቶች፣ ነርሶቾች፣ ሚሚ ብዙ ልምድ ያላቸው ናት። እና ከእናንተ ፋርማሲ ብቻ ነው መድኃኒቱ ግን የሚመጣው ከቫንዶርን ፋርማሲ ነው። አዎ፣ ከብዙ አው ከኛ ከቫንዶርን ፋርማሲ ነው የሚመጣው። የራሳችን የሚመጣው መድኃኒቶች ሎቶች አሉ። ኤክስፓይሬሽን እንዴት አለው። ያ መድኃኒት ለማን እንደተሰጠ በጂፒኤስ ነው የሚመጣው። መጀመሪያ ነገር እኛ ጋር ሲመጣ ጂፒኤስ ይቻለሁ እና አንድ ቦታ ስታነቃነቅ ምን ስትል ያውቃሉ። አሁን ከኔ ቦታ የተወሰደው መድኃኒት ሎት ሌላ ቦታ የለምን ብቻ እኔ ጋ ያለው እና ክትባቱን ቆጣጠሩታል፣ ከርቀት ሆነው የትየት እንደምሆን። ሌላም ቦታ ለመስጠት ወስናችኋል ወይስ እዚያው ትቆያላችሁ? የአሌክዛንድሪያ ሲቲውን በአሌክዛንድሪያ ውስጥ እንሰጣለን። የፌዴራሉን ግን በየቦታው ሄደን መስጠት እንችላለን። አሁን ከሚቀጥለው ሳምንት ጀምሮ ከሮብ ጀምሮ ሶስት መቶ የአሌግዛንድሪያ ሬስቶራንቶችን ቻርሊ በሚባለው ማውንት ቨርነን ላይ ያለ የተዘጋ ቤት አለ። ራሳቸው ከኔ ጋር የሚሰሩት ቮለንተሪዎቹ እነሱ ተስማምተው አንድ ቤት አስከፍተው እዛ በየቀኑ ሶስት መቶ ሶስት መቶ ሰዎች የአሌግዛንድሪያ ሬስቶራንት ሰዎችን እንከትባለን። ኪዳነ ምሕረትንም ቤተክርስቲያንም ለእኛም አካባቢ ተሰጥቶናል። ብዙዎቹን ከትበናል። ሆምለስ ሼልተር ሄደን ደግሞ እነሱን ከትበናል። አሁን የሚቀጥለው ሳምንት እነሱ ያዘጋጁበት አንድ ሺህ ሰዎች አሉ። እነሱን እንከትባለን። ሁሉንም ዜጎች ቪየትናሚሶች አሉ፣ ኢንዲያን አለ እኛ ሁሉንም ቦታዎች ተዘጋጅቷል። ይሄ የምንከትባቸው እስካሁን ድረስ ብዙ ያተኮር ነው በእኛ ሶሳይቲ ላይ ነበረ። ምክንያቱም አንደኛ እንደምታውቀው የእኛ አካባቢ በኪዳነ ምሕረት በተከሰተው ነገር ብዙ ሰው አፌክትድ ሆኗል። ብዙ የእኛ ሰዎች ብዙ ፖዘቲቭ ነበሩ። ብዙም ሰዎች ያጣነው እኛ ነን እና ያንን ለሲዲሲ ለአሌክዛንድሪያ ሄልት ዲፓርትመንት ተናግሬ መጀመሪያ ሬስቶራንቶች በሙሉ የኢትዮጵያ ሬስቶራንቶች መጀመሪያ እንዲከተቡ አስደርገናል። በአንድ ፋርማሲ አሁን በምታየው በዛ ወደ ነማክዳ አካባቢ ስታየው በፊት ባዶ መኪና ነበረ እና አሁን ቢዝነስ እዛ አካባቢ አንድ ሺ ጥሩ ሆኖላቸዋል። ምክንያቱም ኦልሞስት ብዙዎቹ ተከትበዋል። ከኮቪድ በሽታ ጋር በተያያዘ ያጋጥመሽ ታሪክ አለ መቼም? ፋርማሲስት ስለሆንሽ ምናልባት የሰማሽ ወይም በቅርብ የምታቂው የሞተ ታሞ የምታቂው ሰው ነበረ ያሳዝነሽ አንድ ምናልባት ከዚህም ውሃ በስተኋላ ግፊት ያለው እንደሆነ ለማወቅ ነው። አንዲት ልጅ መጨረሻ ጊዜ ልዘጋጋ ስል ትመጣለች እና ዎኪን ብዬ አለ ብሎኝ ነው እዚህ ፋርማሲ ውስጥ የመጣሁት አለችኝ። ነው ዎኪን የለም አልኳት እና ሌላ ቀን ተመልሰሽ ነይ፣ ዛሬ የምረዳሽ ነገር የለም ዎኪን አይደለም አልኩኝ። ምክንያቱም እሱን ማስለመድ አልፈልግም። ዎኪን ካለ ልንቸገር እንችላለን። ሌላም ዎኪን እያደረገ ይመጣና ዌይቲንግ ሊስት ውስጥ ያሉትን ተራ ላይ ደርሳቸው ይችላል። ከዛ ሳምቲንግ አባውት ሀር የሆነ ነገር አለኝ እና ያንግ ነው የምትመስለው። ከዛ ለምንድን ነው በዚህ በማታ ሮጠሽ የመጣሽው ምንድን ነው ስላት ቻንሴን ልሞክር ብዬ ነው አለችኝ። ሄድኩና እሺ ቆይ ስትል ይልሽ አልኩና ሳይ አንድ ሁለት ቫይሎች አሉኝ፣ ሁለት ዶዞች አሉኝ የቀሩንና ሁለቱ ዶዞች ሰዎች እንመጣለን ብለዋል እና ሳምቲንግ አባት ሀር አይስ ኢዝ ላይክ ምንም ፊገር አውት ላደርግ አልቻልኩም። በኋላ እሺ ብዬ እሺ እሰጥሻለሁ ብዬ ያን መድኃኒት ልወጋት ነው እሰጥሻለሁ ስላት፣ በቃ ማልቀስ ጀመረች። ለምንድን ነው የምታለቅሽው ስላት ይህ ነው አለችኝ። እናቴ ሞታ ለእናቴ ቀብር ነው የሚሄደው አባቴ ደግሞ አለችኝ እንትን ነው ያለው ሆስፒታል ገብቶ ሀሌሉያ ሆስፒታል ያለው ኦክሲጅኑ ሰባ አምስት ነው እና እህቴ ኦልሬዲ ፋርማሲስት ናት። እዚህ ሀገር ኢትዮጵያ ሄዳለች። እኔ ክትባት ነበረ የምፈልገው እና በቃ እዛ ውስጥ ያሉት ሰዎች ነጮቹ ተረጎመችላቸው። ያን ግና ሰላሳ አምስት ምናምን ብትሆን ነው ሁሉ ሰው እዛ ፋርማሲ ውስጥ ማልቀስ ጀመረ ንሽ ስታርት ክራይንግ እንደንሽ ሴቱም እና እኛም ለእናትሽ ለአባትሽ ምናምን የሚሆን ብለን አንዳንድ ነገር ከሰጠናት በኋላ ክትበናት ስንወጣ ጋድ ሴንት ሚ አንኤንጅል አለች። ያሳዝናል። እና ሄደች ኢትዮጵያ። አዎ፣ አም ጎንቱ ሞሮ ብላ ተነስታ ሄደች። ይሄ መቼ ነው የሆነ አሁን ክትባቱን ከጀመራችሁ በኋላ ነው። አሁን ከሳምንት በፊት ማለት ነው። ከሳምንት በፊት ነው እንዲ ያደረገችው። አድማጮቻችን፣ ከፋርማሲ ባለሙያዋ ዮዲት ጉልላት ጋር ያደረግነው ውይይት በዚህ አላበቃም። በዚህ ዙሪያ ከሌሎች ትውልደ ኢትዮጵያውያንና የሃይማኖት አባቶች ጋር ያደረግነውን ውይይት በሚቀጥለው ሳምንት ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ደረጀን እና እንግዳውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ተረኛ አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ